በማስተማር በማሳወቅ በማስፈራራትም ሆነ ግብረ ኃይል በማቋቋም ሊቀረፍ ያልቻለው የኢትዮጵያውያን ህገወጥ የሳውዲ አረቢያ ጉዞ ዛሬም አልተገታም። ለደላላም ሆነ ለመንገድ መሪ ብዙ ሺህ ብር ከፍሎ ባህር አቋርጦ ባህሩርና በበረሃ ጉዞ ቁም ስቅል አይቶ የሞተው ቀርቶ የተረፉት በከፍተኛ ወታደራዊ ዘብና በዘመናዊ ቴክኖሎጂ የተደገፈውን የሳውዲን ድንበር አልፎ ለመግባት ጥቂቶች ይችሉ ይሆናል። አብዛኞቹ ግን በሳውዲ የጸጥታ ኃይሎች ቁጥጥር ስር ይወድቃሉ። ከነዚህ ብዙሃን ከፊሎቹ በህገወጥ አዘዋዋሪዎቻቸው የተሰጧቸው ዕቃዎች ወይም ሸክሞች አደንዛዥ እጽ ሆነው ይገኙና አንድም በድንበር መጣስ ሁለትም በአደንዛዥ እጽ አዘዋዋሪነት ክስ ተመስርቶባቸው በሳውዲ እስር ቤቶች ያሉ ኢትዮጵያውያን በርካቶች ናቸው። በሳዑዲ አረቢያ የኢትዮጵያ ኤምባሲ የዳያስፖራና የቆንስላ ጉዳዮች ዘርፍ ኃላፊ አቶ ፈይሰል አልይ እንደሚሉት በሳዑዲ አረቢያ በየእስር ቤቱ ያለው ኢትዮጵያዊ ሁኔታ አሳሳቢ ነው። ከ20ና ከ20 ዓመት በላይ የተፈረደባቸው የእስር ጊዜያቸውን ጨርሰው ወጣት ሆነው መጥተው አርጅተው ያለሙት ያሰቡት ህይወት ሳይሳካላቸው ለከፋ ችግር ተጋልጠው ወደ ሀገር የሚመለሱ ዜጎች ቁጥር ከፍተኛ ናቸው። በረሃ ከቀሩትም ሆነ እስር ቤት ከታጎሩት ሌላ የሳውዲ አረቢያ መንግስት እንዳስታወቀው ከጥቅምት ወር 2008 ጀምሮ እስከ መስከረም 2009 ድረስ ብቻ 89800 ማለትም በየቀኑ በአማካይ 246 ኢትዮጵያውያን ወደ አገራቸው እንዲመለሱ ተደርጓል። ይህም ከሳውዲ አረቢያ ህገ ወጥ ተብለው ከተባረሩ የሌሎች ሀገር ዜጎች ኢትዮጵያውያን ቀዳሚውን ስፍራ ያስይዛቸዋል። ከዚህም በላይ የየሀገሮችንም የወንጀል ሪፖርት ለኤምባሲው የተላከው ደብዳቤ ያመለክታል። ከጥቅምት 2008 እስከ መስከረም 2009 ድረስ 2897 ኢትዮጵያውያን በተለያዩ ወንጀሎች ተፈርዶባቸው በሳዑዲ ወህኒ ቤት ገብተዋል። የኢትዮጵያ ኤምባሲ የዲያስፖራና የቆንስላ ጉዳዮች ዘርፍ ኃላፊ አቶ ፋይሰል አልይ እንደሚሉት ቁጥሩ ከእውነታው የራቀ አይደለም። ሪያድ የሚገኘው የኢትዮጵያ ኤምባሲ ብቻ ከሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር በሚቀርብለት ጥያቄ መሠረት ወደ ሀገር ለሚጠረዙ ዜጎች የይለፍ ሰነድ ያዘጋጃል። በየሳምንቱ ከ2500 በላይ ኢትዮጵያውያን ከሪያድ ኤምባሲ ብቻ ጊዜያዊ የይለፍ ሰነድ ይዘጋጅላቸዋል። ጂዳ የሚገኘው የቆንስላ ጽህፈት ቤትም የሪያዱን ያህል ጊዜያዊ ሰነድ እንደሚያዘጋጅ መረጃዎች ያመለክታሉ። አቶ ፋይሰል አልይ እንደሚሉት ወደ ሳውዲ አረቢያ በህገ ወጥ መንገድ ለመግባት የሚያስቡ ዜጎች ደግመው ደጋግመው ሊያስቡበት ይገባል። ምንም ያህል እንኳን ገንዘብ ቢኖር አንተ ግድ የለም ይህን ገንዘብ አንጣ እኔ ወስድሃለሁ ብሎ የሚያበረታታ የሚያነሳሳ የሚያቀባብልህ ሰው ከሌለ አይወጣም ሰው ከመንደሩ። ስለዚህ ዋናው ማየት ያለብን እነዚህ ደላሎች፣ የመንደር ደላሎች ጀምሮ በየመንገዱ የሚያቀባብሉትን ደላሎች ነው እዛ ላይ ጥብቅ እርምጃ ከወሰድን አሁን የምንለው ቁጥር ሊቀንስ ይችላል። ኢትዮጵያ ውስጥ ወደ መካከለኛው ምስራቅ የሚደረግን ስደት በተመለከተ ይህ ነው የሚባል በጎ ለውጥ የለም። መንግስት፣ የየክልሎች ርዕሰ መስተዳድሮች በአባልነት የሚሳተፉበት የጸረ ሰዎች ዝውውር ብሔራዊ ግብረ ኃይል ማቋቋሙን ቢገልጽም መሬት ላይ ወርዶ የሰራው ይህ ነው የሚባል ተግባር እንደማይታይ አስተያየታቸውን የሰጡ አንዳንድ የሪያድ ነዋሪዎች ያብራራሉ። በቅርቡ አዲስ አበባ ላይ በተደረገ ስብሰባ ላይ ስደተኝነትን በተመለከተ የተደረገ ጥናትን ጠቅሶ ሪፖርተር ጋዜጣ እንደዘገበው በኢትዮጵያ መጣ የሚባለው የኢኮኖሚ እድገት ለወጣቱ የስራ ዕድል የሚፈጥር አለመሆኑ ወጣቶችም አስፈላጊውን ክህሎትና ስልጠና እንዲያገኙ ያለመደረጉን ለፍልሰቱ መጨመር በምክንያትነት አስቀምጧል። ስለሺ ሽብሩ ለጀርመን ድምፅ ሬዲዮ ሪያድ